እንግዲህ በዛሬው ዕለት አብዛኞቹ ሱቆች የተከፈቱበት ሁኔታ፣ ትራንስፖርትም የተጀመረበት ሁኔታ ነው የሚታየው። የመንግስት ሰራተኞች ግን በአብዛኛው ወደ ስራ አልተመለሱም። በዛሬው ዕለት መንግስት በነገው ዕለት ሪፖርት እንዲያደርጉ ሁሉም የመንግስት ሰራተኞች፣ ስራቸው ላይ ያልተገኙ ደግሞ ስንዝርዝራቸው እንዲተላለፍለት ሚኒስቴር መስሪያ ቤቶችን ጠይቀዋል። እና እንቅስቃሴው ዛሬ ትንሽ ከትናንቱ ይለያል። ህዝቡ የምርጫ ውጤቱን ለመስማት እየተጠባበቀ ቢሆንም ዛሬ ይፋ እንዳልሆነ ነው የተነገረው። የተሰጠ ዝርዝር ምክንያት ይኖር ይሆን? ምክንያቱ አሁንም ቅጾቹ ፕሬዚደንታዊ አሸናፊውን ለማወጅ የሚጠቅመው 34 በሚባለው ቅጽ አሁንም አልመጣም። ከሚጠበቁት ሁለት መቶ ዘጠና ቅሶች ውስጥ 117 ብቻ ዛሬ እስከ ምሳብ ሰዓት ድረስ ገብተዋል። ምናልባት እስከ ነገ ምሳብ ሰዓት ድረስ ሁሉም ተጠቃለው ገቡና ነገ አረብ እስከ ምሽቱ ድረስ ውጤቱን እናሳውቃለን በሚል ነው ኮሚሽኑ ከአንድ ሰዓት በፊት መግለጫ የሰጠው። ገዢ ፓርቲና ተቃዋሚዎች ከጥቂት ሰዓታት በፊት በየፊናቸው ናቸው መግለጫ እንደሚሰጡ እየተነገረ ነበር። በማህበራዊ መገናኛ ብዙኃን የተቃዋሚዎቹ በተለይ በቀጥታ ሲተላለፍም ታይቷል። እንደው የመግለጫው ፍሬ ሀሳብ ባጭሩ ምን ይመስላል? የተቃዋሚዎቹ መግለጫ ዛሬ ደግሞ ያው ለየት ያለመረጃ ነው ይዘው የመጡት ከኮሚሽኑ የመረጃ ቋት ከውስጥ አዋቂ ምንጭ የተገኘ በስክሪንሾት የታገዘ እና ሙሉ ሰነዱን በሀገሪቱ የተደረገውን አጠቃላይ ምርጫ ውጤት የሚያሳይ መረጃ ይዘዋል። እሱንም ለጠቅላላ ለሚዲያዎች፣ ለፕሬሶች እንበትናለን ብለዋል። ያገኙት መረጃ ከውስጥ አዋቂ ምንጫቸውን ባይገልጹም ያው እሱ ውጤት የሚያሳየው ተቃዋሚው ራይላ ኦዲንጋ ወደ ስምንት ሚሊዮን አራት መቶ ሺህ አካባቢ፣ ተቀናቃኛቸው ፕሬዚደንቱ ደግሞ ወደ ሰባት ሚሊዮን እና በአጠቃላይ የአንድ ሚሊዮን ክፍተት እንዳለና ይህንን ያገኙትን መረጃ ለኮሚሽኑ አቅርበዋል። ዛሬ ስብሰባ ነበራቸው። ከአንድ ሰዓት በፊት ይህንኑ አቅርበንላቸዋልና ይህንኑ መሰረት አድርገው ኦዲንጋን ፕሬዝደንት አድርገው በአስቸኳይ እንዲያውጁ እንጠይቃለን ብለው ለመግለጫ ሰጥተዋል። ከመንግስት ወገን መግለጫ ይሰጣል እየተባለ እየተጠበቀ ነበር። እስካሁን ግን የተሰጠ መግለጫ የለም። በተመሳሳይ ሰዓት እንደሚጀምሩ ነበር የተገለጸ የነበረው። እስካሁን ግን የተሰጠው መግለጫ ከተቃዋሚዎች ፓርቲ ነው መከታተል የቻልኩት። ኢጋድ ኬንያ የምርጫ ተፎካካሪዎች የህዝቡን ድምፅ እንዲያከብሩ እየጠየቀ ነው። ተቃዋሚዎቹ የሚሉት ኦዲንጋ እንዳይቀበሉ ነው። የምርጫ ውጤቱ እነሱ ከሚጠብቁት የተለየ ቢሆን እና ምን አይነት ሁኔታ ሊኖር ይችላል? የመገናኛ ብዙሀን ምን ያነሳሉ? ይህም በተመለከተ እንግዲህ የመገናኛ ብዙሀንን በተመለከተ ከድሮው ለየት ያለ ነው። መገናኛ ብዙሀን በጣም ጥንቃቄ የተሞላበት ሪፖርት ነው የሚሰሩት። አንዳንድ አሁን በውጭ መገናኛ ብዙሀኖች የሚገለጹ የሁከት የግጭት ዜናዎች በዚህ ሀገር መገናኛ ብዙሃን አልተገለጸም። አሁን ተቃዋሚ ፓርቲዎች ኮሚሽኑ የራሱን ውጤት ማሳወቅ ይችላል፣ በስራቸው ጣልቃ እንገባል፣ ከዛ በኋላ ግን የምናደርገውን እናደርጋለን የሚል ነው። ተቃዋሚዎች መግለጫ የሰጡት ግን አሁን ውጤቱን ያለመቀበል ብቻም ሳይሆን የተቃዋሚ ፓርቲው መሪ ፕሬዝደንት አድርገው ምክትላቸውን ደግሞ ምክትል ፕሬዝደንት መሆናቸውን በአስቸኳይ ለኬንያ ህዝብ እንዲያሳወቁ የሚል ነው እንደ አልቲሜተም ሊባል ይችላል እንደዛ የሰጡትና በእርግጥ ታዛቢዎች ያው የራሳቸውን ግምገማ ምርጫው ፍትሐዊ እና ታዕማኒ እንደነበረ ገልጸዋል። በአጠቃላይ ታዛቢዎች እንትን የሚያሳየው ወደ ግጭት እንዳይነሳ ሀገሪቱ ሰላማዊ እንድትሆን ያን መተማመን ለመፍጠር ያለ መግለጫ ነው። በአብዛኛው ከካርተር ማዕከልም ከኢጋድም ከአፍሪካ ህብረትም ከሌሎች የመጡት መግለጫዎች በአብዛኛው ያን ማዕከል ያደረጉ ናቸው ማለት ይቻላል። ግን በማህበራዊ መገናኛዎች ላይ በተለይ በፌስቡክ ቪዲዮዎች እየተለቀቁ ነው። መንገድ ላይ ጎማ ማቃጠል፣ ፖሊስም የተሰበሰቡትን ሲበትን የሚያሳዩ ነገሮች አሉ። ያን የተመለከተ ዘገባ አይሰራም በአገሪቱ ውስጥ ማለት ነው። እንግዲህ አሁን ባለው ሁኔታ በአጠቃላይ ከመንግስት ወገን እየተነገረ ያለው የውሸት ዜናዎች ምስሎችም፣ ደግሞ ያለፉ ምስሎች ከአሁን በፊት የተከሰቱ ግጭቶችን አሁን እንደተከሰቱ አድርጎ የማቅረብ አይነት አዝማሚያ ስላለ በአጠቃላይ ሜዲያዎች ጥንቃቄ የተሞላበት ሁኔታ ነው ያለው የሚያሳዩ ያለውና በሀገሪቱ ያሉት ዋና ዋና ሜዲያዎችን ብናይ ዘ ኔሽን የሚባለውና ስታንዳርድ የሚባሉት እንደዚህ አይነት ክስተቶችን ሪፖርት እያደረጉ አይደለም። ስለዚህ በማህበራዊ መገናኛ ዘዴዎች የሚሰራጩት የሐሰት ዜናዎች እንደሆኑና ህዝቡ ከዛ እንዲጠነቀቅ ሜዲያዎችን የሚያሳስቡበት ሁኔታ አለ። መንግስትም እያሳስበ ነው ያለውና ከሀገር ውስጥ መገናኛ ብዙሀን እንዲህ አይነቱ መረጃ ደረጃ ማግኘት የሚቻል አይደለም። በአጠቃላይ እንደው ድባቡ ምን ይመስላል? በአሁኑ ሰዓት የተረጋጋ ነው ድባቡ የተረጋጋ ነው ምክንያቱም የተቃዋሚ ፓርቲዎች በአብዛኛው አመፅ ስላልጠሩ ታዛቢዎችም ያወጧቸው መግለጫዎች ሚዛናዊ መሆን ስለሞከሩ ከሁለቱም ወገን ግጭትን አባባሽ ምክንያቶች ስላልታዩ ሕዝቡ ወደ መረጋጋት እየተመለሰ ጥቆቹን ንግዶችን እየከፈተ ያለበት ሁኔታ ነው። በአንጻሩ ግን የሀገሪቱ ገለልተኛ የሆነ ሰብአዊ መብት ኮሚሽን በመላ ሀገሪቱ አራት ሰዎች እንደሞቱ ሪፖርት እንደደረሰው በዛሬው እለትም ሰዎች ደህንነታቸው ሊጠበቅ ወደሚችልባቸው ቦታዎች እየሸሹ እንደሆነ አጠቃላይ ውጤቱ ባለመገለጹ ከፍተኛ ውጥረት አሁንም በሀገሪቱ እንደሰፈነ፣ አሁን ከሁለት ሰዓት በፊት በወጣው መግለጫ አሳውቋል። በጣም አመሰግናለሁ አቶ ፍቅረ ማርያም መኮንን። ለጊዜው እግዚአብሔር ስጥልኝ። አመሰግናለሁ።